Go 7 ባለፈው ዓመት በፖሊስ ቁጥጥር ስር እንዳለ ህይወቱ ባለፈው ጥቁር አሜሪካዊው ጆርጅ ፍሎይድ ህልፈት በተከሰሱት የቀድሞ ፖሊስ መኮንን ዴሪክ ሺቨል ላይ ክስ የመሰረቱት አቃቢ ህግያን የክሳቸውን ጭብጥና ክርክር ለችሎቱ ማሰማት ከጀመሩ ትናንት ሰኞ ሁለተኛ ሳምንት ተቆጥሯል። የቪኦኤ ዘጋቢ እሻ ሳራዬ ተከታዩን ዘገባ አጠናቅራለች። ደረጀ ደስታ ያቀርበዋል። የሚኒያፖሊሱ የፖሊሱ ዋና አዛዥ ትናንት ሰኞ ከህዝቡ ለተውጣጡ ዳኞች ወይም ጁሪዎች እንዳስታወቁት የቀድሞ የፖሊስ መኮንን ዴሪክ ሻቭን ጆርጅ ፍሎይድን በቁጥጥር ስር ሲያውሉ የፈጸሙት ነገር የፖሊስ መምሪያውን አያያዝ ደንብ እየተከተለ አይደለም በማለት ተናግረዋል። የፖሊስ አዛዡ ለመጀመሪያዎቹ ጥቂት ሰከንዶች ሟችን በቁጥጥር ስር ለማድረግ የተጠቀሙበት መንገድ አግባብነት ያለው ነው ካሉ በኋላ፣ ይሁን እንጂ ሚስተር ፍሎይድ ምንም ተቃውሞ ማሳየት ቀርቶ መንቀሳቀስ እንኳ ባቆሙ በት ሰዓት እንደዚያ ያለውን የኃይል መጠን መጠቀሙን መቀጠል በየትኛው መንገድ ቢሆን መመሪያችንም፣ ስልጠናችንም፣ ከሁሉም በላይ ደግሞ የስነ ምግባርና ሞራላችንም የሚፈቅደው ነገር አይደለም ብለዋል። ሻቭን የተከሰሱት በጆርጅ ፍሎይድ አንገት ላይ ጉልበታቸውን ከዘጠኝ ደቂቃዎች በላይ በመጫን ወይም በማነቅ ለፍሎይድ ህይወት መጥፋት ምክንያት ሆነዋል ተብለው ነው። በትናንትና እለት ዳኞችም ሲያደምጡ የዋሉት አንገትን ስለማነቅና ስለመታፈን ክርክር ነው። የሚኒሶታ ፖሊስ ዋና አዛዥ ሜዳሪያ አረዶንዶ እንዲህ ይላሉ። በፖሊስ አያያዝ የተጠቀሰው አንገትን የማነቅ ሁኔታ ጥንቃቄ በተሞላበት ከቀላል እስከ መካከለኛ ጫና ማድረግ ድረስ የሚሄድ ነው። አስራ ሰባተኛ ማስረጃ ሆኖ የቀረበውን የጆርጅ ፍሎይድን የፊት አገላለጽ ሁኔታ ስመለከት ግን የተደረገው በየትኛውን መንገድ ወይም ቅርጽ ከቀላል እስከ መካከለኛ ድረስ ያለውን ጫና ማድረግ የሚባለውን ሂደት አይመስልም። የህክምና ባለሙያዎች የፍሎይድ ልብ ሆስፒታል ከመድረሱ በፊት የቆመ መሆኑን ተናግረዋል። እንደ ኤሮፓ አቆጣጠር ግንቦት 25 2020 በሆስፒታል አስቸኳይ ህሙማን መቀበያ ክፍል ፍሎይድን የተቀበሉት ዶክተር ለዳኞቹ እንደተናገሩት ፍሎይድን ለህልፈት ያበቃው የኦክሲጅን እጥረት ነው። ከሂምተን ካውንቲ ሜዲካል ሴንተር በአቃቢ ህግ ፍሎይድ ህይወቱ ያለፈው በኦክሲጅን እጥረት ሳቢያ ልቡ ደም መርጨት በማቆሙ ነው ተብለው የተጠየቁት ዶክተር ብራድፎርድ እንዲህ ብለዋል። one of the more likely possibilities. I felt that at the time, based on the information I had, it was. በጣም ሊሆኑ ከሚችሉ ነገሮች መካከል አንዱ ነው፣ ከሌሎች ይልቅ በዚያ ሰዓት በነበረኝ መረጃ መሰረት የተሰማኝ ነገር ቢኖር ያ መሆኑ ነው። በኦክስጅን ወይም ትንፋሽ እጥረት ምክንያት የሚከሰትን ሞት የምትጠሩበት ሌላ መጠሪያ ያላችሁ? ተብለው በአቃቤ ህጉ የተጠየቁት ዶክተር ብራድፎርድ አስፓያክሲያ የሚለው ቃል የተለመደ አገላለጽ ነው በማለት መልሰዋል። የተከላካይ ጠበቆች ግን ፍሎይድ የሞተው ከዚህ ባልተገናኘ ሌላ የጤንነት ጉድለት እንዲሁም ከአደገኛ መድኃኒትና እጽ ጋር የተያያዘ መሆኑን ይገልጻሉ። ለዚህም ፈንታሊንና ሜታፈታማይን የተባሉ አደገኛ መድኃኒትና እጾች በፍሎይድ ሰውነት ውስጥ የነበሩ መሆኑን ይናገራሉ። የዴሪክ ሻቭን ጠበቃ ኤሪክ ኒልሰን ይህንኑ መሰረት በማድረግ በምስክርነት ለቀረቡት ዶክተር ብራድ ሮድ የመስቀለኛ ጥያቄዎችን አቅርበዋል። ስለዚህ ሃይፖክሲያ የሚባለው በደም ውስጥ በቂ ኦክስ ኦክሲጅን እንዳይዘዋወር ሰውነት ስራውን በብቃት እንዳይሰራ የሚያደርጉ ምክንያቶች እንደ መታፈን ወይም አስፋይክሴሽን ተደርገው የሚወሰዱ በርካቶች አይደሉም? ሐኪሙ አዎ በማለት መለሱ። የተከላካዩ ጠበቃ አሁንም ሌላ ጥያቄ ያቀረቡ። ይህን በሰውነት ኦክሲጅን እንዳይኖር የሚያደርጉ የተለያዩ አደገኛ መድኃኒቶችና እጾችስ አሉ አይደለም? አሁንም ሐኪሙ አዎ አሉ ደግመው። ባለፈው ዓመት ህይወቱ ያለፈው ጆርጅ ፍሎይድ የፖሊሶችን ስልጠና አላማና ድርጊት የጥቁርም ህይወት ዋጋ አለው በሚል የተነሳውን ተቃውሞ በዓለም አቀፍ ደረጃ እንዲቀጣጠል ማድረጉ ይታወሳል።